አገርኛ ሪፖርት ከኦሮሚያ ክልል ተፈናቅለው በአማራ ክልል ደብረ ብርሃን ከተማ የሚገኙ ተፈናቃዮች ይኖሩበት ከነበረው አካባቢ ጥለውት የመጡትን ንብረት የመመዝገብና መረጃን የማሰባሰብ ስራን እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ማስታወቁን የደረሰን ዜና ያስረዳል። የጠፋባቸውን ንብረት ለማወቅና ንብረታቸው ካልተገኘ ተገቢውን ካሳ ለመጠየቅ ተፈናቃዮች በሚሰጡት ግርድፍ መረጃ እየሰበሰቡ መሆኑን የከተማ አስተዳደሩ የስነ ሕዝብ ባለሙያና የተፈናቃዮችን አስተባባሪ በዚሁ ጊዜ መግለጻቸው ተጠቅሷል። መሬት ነበራቸው ካላቸው ስለ መንግስት ግብር በአግባቡ ይከፍሉ ነበር የሚለውን መረጃ ጨምሮ በከተማ ወይም በገጠር ቤት ከነበራቸው እና ሌሎች ንብረቶች ስለመኖር አለመኖራቸው እንዲሁም ከጠፉ በግምት ምን ያህል ይሆናሉ የሚሉትን ጠቅለል ያለ መረጃ እንዲያስመዘግቡ መደረጉን በዚሁ ጊዜ ምርመራውን እያካሄዱ ያሉት ባለስልጣን ገልጸዋል። ተፈናቃዮቹ ከሶስት ዓመት በላይ እንዳስቆጠሩ የተናገሩት አስተባባሪው ከመስከረም ሀያ አስራ ስድስት ዓመተ ምህረት ወዲህ እንኳን ከኦሮሚያ ክልል ተፈናቅለው ወደ ከተማዋ የገቡ ተፈናቃዮች ከአራት መቶ በላይ እንደሆኑ ጨምረው ተናግረዋል። አሁንም በደብረ ብርሃን የሚገኙ ተፈናቃዮች በረሃብ ምክንያት እንዳይጎዱ የተለያዩ ድርጅቶች እርዳታ በመለገስ ላይ እንደሚገኙ በዚሁ ጊዜ ተገልጸዋል። ይሁን እንጂ በመንግስትም ሆነ በተለይ በተለያዩ ግብረ ሰናይ ድርጅቶች ይሰጥ የነበረው ድጋፍ በመቋረጡ ቀደም ሲል የነበሩ ተፈናቃዮችን ጨምሮ ከሸገር ከተማና ከሌሎች የኦሮሚያ አካባቢዎች እየመጡ ያሉ ተፈናቃዮች ችግር ላይ መሆናቸውን የአካባቢው ባለስልጣናት በመናገር ላይ ይገኛሉ። የሲቪክ ማህበራት፣ የሃይማኖት ተቋማትና በጎ አድራጎት ድርጅቶች ካለው የኑሮ ውድነት እና በክልሉ ካለው የፀጥታ ችግር መንቀሳቀስ ባለመቻላቸው ከመስከረም ወር ጀምሮ ምንም አይነት ድጋፍ እያደረጉ እንዳልሆነ የአካባቢው ሹማምንት በመግለጽ ላይ ይገኛሉ። በመንግስት በኩል በየወሩ ይሰጥ የነበረው እርዳታ ከተቋረጠ ከሁለት ወር በላይ ሆኖታል ሲሉ እነዚሁ ባለስልጣናት ጨምረው ተናግረዋል። መንግስት መርዳት ካልቻለ የዓለም ምግብ ፕሮግራም ደብሊውኤፍፒ እንዲገባ ቢፈቀድ ሲሉ አንዳንድ ሰዎች በመናገር ላይ ይገኛሉ። የፌዴራል ቅድመ ማስጠንቀቂያና ምላሽ በበኩሉ መንግስት የሀብት ውስንነት መኖሩን ያመነ ሲሆን፣ ነገር ግን ክልሉ በሚሰጠው የተረጂዎች ቁጥር መሰረት ድጋፍ እየተደረገ መሆኑን ተናግረዋል። እኛ ክልሉ በሚሰጠን የተረጂዎች ቁጥር መነሻነት ለክልሉ እየላክን ነው። ምናልባት የደብረ ብርሃን ተፈናቃዮች በሪፖርቱ ካልተካተቱ የክልሉን መንግስት መጠየቅ ይኖርባቸዋል፣ ሲሉ የፌዴራል ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ታዬ ጌታቸው ተናግረዋል። ምንም እንኳን እርዳታ የሚያስፈልጋቸው ሰዎች መኖራቸው ቢታወቅም ከክልሉ ጥያቄ ሳይቀርብ መስጠት ተጠያቂ ያደርጋል፣ ያሉት አቶ ታዬ በተለይ በክልሉ የመጠለያ ካምፕ የሚገኙ ተፈናቃዮች ተመዝግበው እንዲልኩላቸው መጠየቃቸውን ጨምረው አቶ ታዬ ገልጸዋል። ከጠቅላላው ተረጂ የቅድሚያ ቅድሚያ የሚያስፈልጋቸውን ለይተው እንዲሰጧቸው በጠየቁት መሰረት ቁጥራቸው ተልኮ ከሆነ የማይረዱበት ምክንያት የለም። ነገር ግን በሪፖርቱ ካልተካተቱ ይህ የእኛ ስራ አይደለም ሲሉ ዳይሬክተሩ ጨምረው ገልጸዋል። ላለፉት ሶስት ወራት ክልሉ የቅድሚያ ቅድሚያ ተረጂዎች ናቸው ብሎ በሰጠው መረጃ መሰረት በሁለት ዙር እርዳታ መሰጠቱን አቶ ታዬ ጨምረው ተናግረዋል። ለክልሎቹ ሶስተኛ ዙር እርዳታ ለመስጠት መዘጋጀታቸውን የተናገሩት ዳይሬክተሩ በአማራ ክልል አንድ ሚሊዮን ተረጂዎች የተመዘገቡ ሲሆን ከእነዚህ ውስጥ የቅድሚያ ቅድሚያ መሰጠት ላለባቸው እንዲሰጡ ክልሉን መጠየቃቸውን አቶ ታዬ መግለጻቸውን የደረሰን ዜና ያመለክታል። የክልሉ መንግስት የቅድሚያ ቅድሚያ እርዳታ የሚሰጣቸውን ተረጂዎች በአግባቡ መዝግቦ ለፌዴራል መንግስት ሪፖርት ማድረግ ለምን አልቻለም የሚለውንና የፌዴራል ማስጠንቀቂያና ምላሽ በበኩሉ እየተሰጠ ነው ያለው ድጋፍ ለተረጂዎች በአግባቡ ለምን አልደረሳቸውም ለሚሉት ጥያቄዎች ከአማራ ክልል አደጋ መከላከልና ምግብ ዋስትና ማብራሪያ ኮሚሽን ምላሽ ለማግኘት እስካሁን ድረስ አለመቻሉን የደረሰን ዜና ጨምሮ ያስረዳል። የአደጋ ስጋት አመራርን ከለጋሽ አካላት ጥገኝነት ሙሉ ለሙሉ ለማላቀቅ የሚያስችል ጥናት ተዘጋጅቶ ለኢትዮጵያ አደጋ ስጋት አመራር ምክር ቤት መቅረቡ የደረሰን ዜና አመለከተ። የተዘጋጀው ጥናት በምክር ቤቱ ግብዓት ተሰጥቶበት ክልሎች ባሉበት በውይይት እየዳበረ መሆኑን የገለጹት የአደጋ ስጋት አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም መሆናቸውን የደረሰን ዜና ጨምሮ ያስረዳል። የጥናት ሰነዱ ለመንግስት ቀርቦ በሚሰጠው ውሳኔ መሰረት ቀጣይ እርምጃዎች እንደሚወሰዱ አምባሳደር ሽፈራው መናገራቸውም ተጠቅሷል። ኮሚሽነሩ ይህን የተናገሩት የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የአደጋት ስጋት አመራር ኮሚሽን የሁለት ሺህ አስራ ስድስት በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ሪፖርት ላይ ውይይት ባካሄደበት ወቅት መሆኑን የተገኘው ዜና ጨምሮ ያስረዳል። ዓለም አቀፉን የሀገሮች የውጭ ብድር ዕዳ ዓመታዊ ሪፖርት ኢንተርናሽናል ዴት ሪፖርት አርብ ታህሳስ አምስት ቀን ሁለት ሺህ አስራ ስድስት አመተ ምህረት ይፋ ያደረገው የዓለም ባንክ ኢትዮጵያን ጨምሮ ታዳጊ ሀገሮች ለውጭ ብድር ዕዳ ማቅለያ የሚከፍሉት ገንዘብ እየጨመረ እንደሚሄድ መግለጹን የደረሰን ዜና አመለከተ። ወደ አንድ መቶ ሀያ ሁለት ሀገሮች የተበደሩትን ሶስት ሺህ አዳዲስ ብድሮችን ጨምሮ ከአርባ አምስት ሺህ ያላነሱ የብድር አይነቶችን የገመገመው ሪፖርቱ ዕዳ አከፋፈላቸው እየጨመረ እንደሚሄድ ግምቱን ማስቀመጡን የደረሰን ዜና ጨምሮ ያስረዳል። እንደ አውሮፓ አቆጣጠር በሀያ ሀያ ሁለት ዝቅተኛና መካከለኛ ገቢ ያላቸው ሀገሮች ለውጭ ብድር ማቃለያ አራት መቶ አርባ ሶስት ነጥብ አምስት ቢሊዮን ዶላር መክፈላቸውን በዚሁ ጊዜ ተገልጿል። የተባበሩት አረብ ኤሚሬት ለኢትዮጵያ መንግስት እያደረገች ያለችውን የሰው አልባ አውሮፕላን የድሮን አቅርቦት በአስቸኳይ እንድታቆም በሰሜን አሜሪካ የሚገኙ የኢትዮጵያ ሲቪክ ድርጅቶች መጠየቃቸውን የደረሰን ዜና አመለከተ። ድርጅቶቹ ድሮኖቹ በሰላማዊ ሰዎች ላይ ያነጣጠረ ጥቃት እየወሰዱ መሆናቸውንም ጨምሮ ገልጸዋል። በኢትዮጵያ በሰላማዊ ሰዎች ላይ ያነጣጠረውን የድሮን ጥቃት በእጅጉ አሳስቦናል ያሉት በሰሜን አሜሪካ የሚገኙ የኢትዮጵያ ሲቪክ ማህበራት የተባበሩት አረብ ኤሚሬት ለኢትዮጵያ እያደረገች ያለውን የድሮን አቅርቦት በአስቸኳይ እንድታቆምም በአጽንኦት መጠየቃቸውን የደረሰን ዜና ያስረዳል። ኢትዮ አሜሪካውያን የልማት ምክር ቤት፣ የኒውዮርክ ኒውጀርስ ተስፋ ለኢትዮጵያውያን ድርጅት የኢትዮጵያውያን የህዝብ ዲፕሎማሲ ኔትወርክ የተባሉት ድርጅቶች ለተባበሩት አረብ ኤምሬት መንግስት በጋራ በላኩት ደብዳቤ እንደጠቀሱት የኢትዮጵያ መንግስት በሰው አልባ አውሮፕላኖች በሰላማዊ ዜጎች ላይ እየወሰደ ያለው ጥቃት በእጅጉ አሳስቦናል ማለታቸውንም ጨምሮ ጠቅሰዋል። የተባበሩት አረብ ኤምሬት መንግስት ሰላማዊ ዜጎች ላይ ጥቃት በማድረስ የሚገኙትን ድሮኖች ለኢትዮጵያ መንግስት ከማቅረብ እንዲቆጠብ ሲሉ ማሳሰባቸውን ድርጅቶቹ ተናግረዋል። የዓለም አቀፍ ህግና የጄኔቫው ስምምነት አንቀጽ አስ ና እና አስራ ስድስት ሰላማዊ ዜጎችን በቦምብ በመምታት ሰብል በማጥፋት የውሃ ግድቦችን በመደብደብ ጉዳት ማድረሱን የሚከለክል በመሆኑ አገሪቱ ከዚህ ድርጊት የማትቆጠብ ከሆነ እና ድሮን ማቅረቧን የምትቀጥል ከሆነ ዓለም አቀፍ ሕጉን በመጥቀስ ክስ ለማቅረብ እንገደዳለን ብለው በደብዳቤው መጥቀሳቸውም ተጠቅሷል። ከሀገሪቱ አሳሳቢ መረጃዎች እየወጡ ናቸው ያሉት ድርጅቶቹ በሰላማዊ ሰዎች ላይ ረሃብን እንደ ጦር መሳሪያ መጠቀምና የመሳሰሉ ግፎች እየተፈጸሙ ስለመሆናቸው ሪፖርቶች ማመልከታቸውን ጠቁመዋል። በአሁኑ ጊዜ በአማራ ክልል ጠንከር ያለ የድርቅ ችግር በመኖሩ ሰዎች ለረሃብ እንዳይጋለጡ የእህል እርዳታ እየተሰጠ መሆኑን የደረሰን የሀገር ውስጥ ዜና ያስረዳል። የአዲስ አበባ ከተማ አስተዳደር በስሩ ለሚገኙትና አዲስ የመዋቅራዊ ማሻሻያ አደረጃጀት ጥናት ባደረጉ ተቋማት ውስጥ ለሚገኙ ሁሉም ሰራተኞችና የስራ ኃላፊዎች የብቃት መመዘኛ ፈተና ሊሰጥ መዘጋጀቱን የደረሰን ዜና አስረዳ። ፈተናውን ያላለፉ ሰራተኞች መቋቋሚያ ተሰጥቷቸው ከስራ ይሰናበታሉም ተብሏል። ይህ ዜና ከተደመጠ አድምጦ በአዲስ አበባ ውስጥ ከስራ እንባረራለን የሚል ፍርሃት በከፍተኛ ሁኔታ እየተዛመተ ይገኛል። ከተማ አስተዳደሩ በተለያዩ ዘርፎች ለሰራተኞች የብቃት ምዘና ፈተናውን የሚሰጥ ሲሆን በመጀመሪያው ዙር የብቃት ምዘና ፈተናውን የሚወስዱት የቤቶች ልማት አስተዳደር ጽህፈት ቤት፣ የስራ ኢንተርፕራይዝ ኢንዱስትሪ ልማት ጽህፈት ቤት፣ የግንባታ ፈቃድና ቁጥጥር ጽህፈት ቤት፣ ህብረት ስራ ጽህፈት ቤት፣ የመሬት ልማት አስተዳደር ጽህፈት ቤት መሆናቸውም ታውቋል። የብቃት ምዘና ፈተናው የሚሰጠው በክፍለ ከተሞቹና በከተማ አስተዳደሩ ስር ባሉ መዋቅሮች እንደሆነም ተገልጸዋል። የብቃት ምዘና ፈተናውን የወሰዱ ሰራተኞች ፈተናውን ማለፍ ካልቻሉ ሁለት የውሳኔ አማራጮች የቀረቡ ሲሆን አንደኛው አማራጭ ሰራተኛ ድልድሉ ከመደረጉ በፊት አጭር ስልጠና ተሰጥቷቸው ፈተናውን በድጋሚ እንዲወስዱ የሚደረግ ሲሆን፣ ሌላው አማራጭ ደግሞ ወደ ሌላ ተቋም ተዛውሮ ባላቸው የትምህርት ዝግጅትና በነበራቸው ደሞዝ እንዲመደቡ ይደረጋል ተብሏል። ለኤስቢኤስ ሬዲዮ ለአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።